ከፍተኛ ግምት የሚሰጣቸው ስራዎቻቸውን ጨምሮ የሙያና የሕይወት መንገዳቸውን መለስ ብለን እንመለከታለን። ከዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲል የዘንድሮ ተሸላሚዎቹ አንዱ የሆኑት ዶክተር ብሩክ ላቀው ናቸው። አብረውን ያመሻሉ። አማርኛ በአሜሪካ ቀጠሮ የተሰጠበት ወግም ከመሰናዶቻችን አንዱ ነው። ኢትዮፒክ ስክሪፕት፣ የአማርኛ ጽህፈት ወይም የፊደል ገበታ በቅርቡ በአንድ የቋንቋዎች ጉባኤ ላይ የቀረበን ጥናታዊ ጽሁፍ መነሻ ላደረገ ምልልስ አቶ አምላክ ውሸቴ ተመልሰዋል። የንጉሴ አክሊሉ የታሪክ ማስታወሻ ቅንብርና ጊዜ ከተገኘም ከአንዲት ወጣት ገጣሚ እና ደራሲ ስራዎች ጋር እንተዋወቃለን እሁድ ሰኔ 18 2015 ዓ ም ጤናስጥልን እንደምንሰነብታችሁ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅታ የነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰአቱ የሰዓቱ የዓለም ዜና ይቀድማል። እንዳትሄዱ ጤና ስጥልኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ የሴራ ሊዮን የምርጫ ኮሚሽን በሀገሪቱ የተደረገው ምርጫ ግጭቶችና መዘግየት ቢታይበትም ምርጫ አልቆ ቆጠራ በሰላማዊ መንገድ እየተካሄደ ነው ሲል አስታወቀ ኮሚሽኑ የምርጫ ቆጠራው ከተለያዩ የሀገሪቱ ክልሎች የተሰባሰቡትን የምርጫ ክርጆች በፍሪታውን ቦ ከነማ ና ማከኒ ፖርት ሎኮ በተባሉ ቦታዎች ላይ እየተደረገ ነው ብሏል ትላንት ቅዳሜ የሴራ ሊዮን ዜጎች የፕሬዝዳንት የፓርላማና የአካባቢ ተወካዮች ምርጫ አድርጓል። የምርጫ ውጤቶቹ ከ48 ሰዓታት በኋላ እንደሚታወቁም ተገልጿል። የምዕራብ አፍሪካ የሰላም ግንባታ ትስስር እና ሌላ ታዛቢ ቡድን ምርጫው አንጻራዊ በሆነ ሰላም ተፈጽሞ ቆጠራ እየተደረገ ነው ሲሉ አስታውቀዋል። ዛሬ ጠዋት በሰሜን ምዕራባዊ ሶሪያ በሚገኘው የተጨናነቀ የአትክልት ገበያ ላይ የአየር ድብደባ ተፈጸመ። በድብደባው ዘጠኝ ሰዎች መሞታቸውን የአደጋ ጊዜ ሰራተኞች አስታውቀዋል። ተቀማጭነቱን እንግሊዝ ያደረገው የሶሪያ የሰ ሰብዓዊ መብት ታዛቢና የጦርነት ዘጋቢ ቡድን የሶሪያው ፕሬዚዳንት በሽር አሳድ ዋና ደጋፊ የሆነችው ሩሲያ የተቃዋሚዎቹን ጥብቅ ስፍራ የሆነችውን በቱርክ ድንበር አካባቢ የምትገኘውን ጂስር አልሽጉር የተሰኘች መንደር ላይ የአየር ጥቃት አድርሰዋል ብሏል። ጥቃቱ የሩሲያ ዋና ተዋጊ ቡድን በብላድሚር ፑቲን ላይ ባመፀ በማግስቱ ተፈጽሟል። ሰሜን ምዕራብ ሶሪያን የያዙት ባለነጭ ቆ በመባል የሚታወቁት የሀገሪቱ ተቃዋሚዎች በጥቃቱ እስካሁን ድረስ ከ30 በላይ ሰዎች መጎዳታቸውና ይህ አሃዝም ከፍ እያለ ሊሄድ እንደሚችል አስታውቀዋል። ከፍተኛ ጉዳት የደረሰባቸው ሰዎች ሆስፒታል ከደረሱ በኋላ ሕይወታቸው እያለፈ መሆኑን እየሰማን ነው ሲሉ የነጭ ቆብ አባል የሆኑት አህመድ የዚጂ ለአሶሼትድ ፕሬስ ገልጸዋል። አያይዘውም ጥቃቱ ከሰሜን የሀገሪቱ ክፍል የሚመጡ ገበሬዎች የሚሰባሰቡበትን የአትክልት ገበያ ትኩረቱ አድርጓል ብለዋል። በጥቃቱ ዙሪያ ሱሪያም ሆነች ሩሲያ እስካሁን ድረስ የሰጡት አስተያየት የለም። ጥቃቱ የተፈጸመበት ሰሜን ምዕራብ ሶሪያ ሀያት ታህሪር አልሻም በተሰኙትና በቱርክ የሚደገፉ የመንግስት ተቃዋሚዎች የሚገኙበት ስፍራ ነው። አድማጮች ይህ ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የአፍጋኒስታን ዋና መሪ ሀገሪቱ ህገወጥ የመድኃኒትና የሀሽሽ ምርትን ለማስቆም በምታደርገው ዘመቻ ሄሮይንና ሞርፊንን ለመስራት የሚጠቅሙትን የኦፒየም እንቡጥ ተክሎችን ማውደሟን አስታወቁ። የሂባቱላህ አኩንዛዳ አዋጅ የዩናይትድ ስቴትስና የተባበሩት መንግስታት ሪፖርቶች እንዲሁም የሳተላይት ምስሎች አመታዊ የአፍጋኒስታን የኦፒየም ተክል የማሳምርት በከፍተኛ ሁኔታ መቀነሱን ካስታወቁ በኋላ ነው የምርት መቀነሱ የታየው። የታሊባኑ መሪ በአውሮፓውያኑ ሚያዚያ 2022 ኦፒየም በህገወጥ መንገድ የመትከል፣ የማምረት፣ የመጠቀም፣ የማጓጓዝ፣ የመሸጥ፣ ወደ ውጭ ሀገራት የመላክም ሆነ ወደ ሀገር ውስጥ ማስገባትን ካገዱ በኋላ ነው ክልከላው። የታሊባን ጸረ ናርኮቲክ ቡድን ጦርነት በጎዳቸው የሀገሪቱ ክፍል ያሉትንና የዓለም 85 ከመቶ የሚሆነውን የኦፒየም ምርት የያዙትን ማሳዎች እንዲያወድምም አግዟል። ሀገሪቱ ለኢድ አላድሃ እየተዘጋጀች ባለችበት ሰዓት ንግግራቸውን ያደረጉት የታሊባኑ መሪ ገበሬዎች ህጋዊ የሆኑ ሌሎች አማራጮችን እየፈለጉ ነው ያሉ ሲሆን፣ አያይዘውም እጅግ ብዙ ዜጎች እና የአፍጋን ወጣቶች ለአደጋ ከመጋለጥ ድነዋል ብለዋል። ባለፈው ሳምንት መቀመጫቸውን አፍጋኒስታን ያደረጉት የተባበሩት መንግስታት ልዑክ የመንግስታቱ ድርጅት የጸጥታ ምክር ቤት ስብሰባ ላይ ባደረጉት ንግግር የታሊባን የኦፒየም ልማትን የማጥፋት ዘመቻ በስኬት ተጠናቋል ብለዋል። በተመሳሳይም የኦፒየም ምርት የሀገሪቱን የገጠር ገበሬዎች የኑሮ ዋልታ በመሆኑ የረድኤት ተቋማት በዚህ ክልከላ ለሚጎዱ ገበሬዎች አማራጭ ምርትን እንዲጠቀሙ ድጋፍ ማድረግ ይገባቸዋል ብለዋል። በአፍጋኒስታን የዩናይትድ ስቴትስ ተወካይ የሆኑት ቶማስ ዌስት ባለፈው ሳምንት ባደረጉ የትዊተር መልእክታቸው የኦፔክን ምርት ቅነሳውን አወድሰዋል። በመጨረሻም ክሬምሊን በሞስኮ አመራሮች ላይ ተዋጊዎቹን የሰበቀው የዋግነር ተዋጊ ቡድን መሪ የሆኑትን የቭጌኒ ፕሪጎዥን ወደ ቤላሩስ እንደሚጓዙና አመፅን በማቀጣጠል የተነሳባቸው ክስም ውድቅ እንደሚሆን ትላንት ቅዳሜ አስታወቀ። የቤላሩስ ፕሬዚዳንት አሌክዛንደር ሉካሼንኮ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ባገኙት ይሁንታ መሰረት ከዋግነሩ መሪ ጋር መደራደራቸውን ቢሯቸው አስታውቋል። ሉካሼንኮ ፕሪጎዥን ለሀያ ዓመታት ያህል በግል አውቀዋለሁ ሲሉ ተናግረዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ የዋግነር ተዋጊዎች ምንም አይነት ቅጣት አይጠብቃቸውም ሲሉ ከጋዜጠኞች ጋር በነበራቸው ቆይ tá? <síntos> አረጋግጠዋል። ፔስኮፕ ሁሌም ቢሆን ዋግነር ተዋጊዎች ከፊት በመሆን የፈጸሙትን የጀግንነት ተግባር እናከብራለን ያሉ ሲሆን አያይዞውም ሞስኮ የቤላሩስ ፕሬዝዳንት ሉካሼንኮ ግጭቱ እንዳይባባስ ስለተጫወቱት ሚና ታመሰግናለች ብለዋል። በአመጹ ላይ ያልተሳተፉ ተዋጊዎችም በቀጣይ አንድ ሳምንት ጊዜ ውስጥ ሁሉንም በጎ ፈቃደኛ አካል በአንድ ላይ ማጠቃለል በሚሻው በመከላከያ ሚኒስቴር በኩል ውል ይቀርብላቸዋል ብለዋል። አድማጮች ለምሽቱ የያዝኩላችሁ ዜናዎች ተጠናቀቁ ከቀሪ የእሁድ ምሽት መሰናዶች ጋር ጋር ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። በድጋሚ ጤና ይስጥልን። እንደምናመሻችው ክብራትና ክብራን አድማጮቻችን፣ እሁድ ሰኔ 18 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች ቆንጅታ ይና አሉላ ከበደነን። አሁን በራዲዮ መጽሔት ወግ መሠረት ሳምንቷን ምርጥ ግጥም እናስቀድም። መሆኑን ናፍቆት ሺህ ቀናት ሳምንታት ወራት እንደ ወፎች በረሩ ከነፉ አበቦች ረገፉ ማለፍ በመሆኑ ፈልጊ የኑሮ ከዘመን ጋር አብሮ ደማቅ ኮከቦችም እጅግ የገዘፉ ብርሃን አሳይተው ኖረው በርተው ጠፉ እኛኛን ሳንሆን አመታት አለፉ ምን ያልሄደ አለ ምንስ ያላለፈ ሰው መሆናችን ግን ሊቀር ይሆን ከምርት የጊዜ አመድ ላይ እንደተወዘፈ። ሰኔ 24 1999 ሰው የመሆን ናፍቆት በተሰኘችው እና የሳምንቷ ምርጥ ባደረግናት የአዲስ አበባ ዩኒቨርሲቲ ዶክተር ተሻገር ሽፈራው ግጥም ዝግጅታችንን ጀምረናል ዶክተር ተሻገርን ለግርም ግጥሙ እናመሰግናለን አሁን የመክፈቻዋን ዜማ እናስከተል ለግምት የሚሰጣቸው የምርምር ስራዎችን አበርክተዋል። በአብሮ መኖር መስተጋብር ውስጥ ያለው ከፍ ያለ ጠቀሜታ አንዳንድ ጊዜ ቀለል ተደርጎ የሚወሰደው የማኅበራዊ ግንኙነት ክህሎት በተለይ ሙያዊ ትብብሮችን በሚጠይቁ ስራዎቻቸው የራሱ ስፍራ እንደነበረው የሚናገሩት እንግዳችን ይህን አስፈላጊ ክህሎት ለመካን ያደጉባትን የአዲስ አበባዋን ጨርቆስ ሰፈር የልጅነት ጊዜ ገጠመኞች ባለውለታ ያደርጋሉ። ብሩክ ላቀው ይባላሉ። በጠፈር ምርምሩ ዓለም እስካሁን በተደረሰባቸው ግኝቶች ለሰው ልጅ ሕይወት ባለው ተጨባጭ ፋይዳና አለፍ ብሎም ዘመናት ስለዘለቁት አንዳንድ ያልተመለሱ የሕይወት ጥያቄዎች ዙሪያ ለምናደራው ደርዝ ያለው ወግ ግብዣችንን ተቀብለው ወደ ስቱዲዮችን ብቅ ብለዋል ከዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ጊዩራን ዘር ኢትዮጵያ እንግሊዝኛው ምህፃረ ቃል ሲድ የዘንድሮ ተሸላሚዎችም አንዱ ናቸው። ዶክተር ብሩክ ላቀው ካሉ ላጋ ወዳደረጉት ወግ እንውሰዳችሁ። እንኳን ደህና ቆያችሁኝ። ከዚህ ቀደም በተለያዩ ጊዜያት በርካታ ሽልማቶችን በስራዎቹ አግኝተዋል። የገዛ ማህበረሰቡ የሰጠው ሽልማት ትልቅ ክብር እንደሚሰጡት በመድረኩ ላይ ሽልማቱን ሲቀበሉ ተናግረው ነበር። እንኳን ደስ ያለዎት። እንኳን አብሮ ደስ አለን። ልክ ነው። የራስ ኮሚኒቲ ስራህን አክብሮ ሽልማት ሲሰጥ ትልቅ ትርጉም አለው። ለእኔ በተለይ በጣም ጥሩ ስሜት ነው የተሰማኝ። እሱን ሽልማት ለሽልማት ያበቁት የተመረጡባቸው ምክንያቶች ዝርዝር አድርገን እናያለን። ለእውቅና ካበቁት ዋና ዋና ጉዳዮች ብንመለከት በስፋት የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በዘጠናዎቹ ወደ ሳተርን የተላከችው ካሲኒ የተባለች ሳተላይት ላይ የኢንፍራሬድ መሳሪያ እዛ ላይ ተገጥመዋል፣ የእርስዎ ስራ ነው። ለአስራ ሶስት አመታትም ሳተላይቷ ላይ ሳተርን ሲያጠና ቆይቷል። ምንድን ነበረ የሰሩት ስራ? ያው ሳተላይቱ አልተመለሰም። ያው ያንቀሳቀስበት ቤንዚን ሲያልቅ ሳተርን ውስጥ ነው የወረወር ነው። ሆኖም ግን የእኔን ኮንትሪቢሽን በተመለከተ እንግዲህ ሰው መላክ አይቻልም። አንድ ቢሊዮን ኪሎ ሜትር የምድር ተልቆ ሰው መላክ ስለማይቻል የሰውን አይን ተክቶ የሚሄዱ መሳሪያዎች ያስፈልጋል። ሰው አልባ መንኮራኩሮች ናቸው። ሰው አልባ መንኮራኩር ናቸው እና በጣም ከፀሐይ ራቀ ነው፣ ቀዝቃዛ ነው። ኤነርጂ እንኳን ለማግኘት ባትሪዎቹን፣ መሳሪያዎቹን ለማንቀሳቀስ ፕሉቶኒየም ይዞ ነው የሚሄደው ማለት በሙቀቱም ወደ ኤሌክትሪክ እየቀየረ ጀኔሬተር ያስፈልገዋል እንደ ማንኛውም ቤት ማለት። እሱን ይዞ ሰባት አመት ተኩል ወስዶ ነው እዛ የደረሰው። እና የእኔ ኮንትሪቢሽን ምንድን ነው? በኢንፍራሬድ ሙቀትን የሚያመነጩ ነገሮችን የሚያይ ነው እና እዛ እንግዲህ ቴምፕሬቸሮቹ ማወራው ዘጠና ኬልቪን ማለት ማይነስ መቶ ሰባ ዲግሪ ነው። ከዛ ውስጥ ግን አንዱ መቶ ሰማንያ አንዱ መቶ ሰማንያ ሁለት ዲግሪ ከሆነ ለይቶ ያያል። ይሄ ነው ዋናው ትልቁ ጥቅሙ። ከዛ ደግሞ አንደኛ የሳተርን አትሞስፌር አላት በጣም ብዙ ጋዝ ነው። ከዛ ውስጥ ለይቶ ስፔክትራ አውጥቶ ምን ውስጡ እንዳለበት አሁን ለምሳሌ ካርቦን ሞኖክሳይድ ካርቦን ዳይኦክሳይድ እነዚህ እነዚህ አሞኒያ የመሳሰሉ ምድራችን ላይ ያሉ ነገሮች እዛ አሉ። ራሱ ትልቅ ግኝት ነው እና ይህ ኢንፍራሬድ ኢንስትሩመንት ነው። ይህንን በዚህ ምርምር ነው የታወቀው፣ በዚህ ምርምር ነው አንዱ የታወቀው። ሌሎች ሬዳርም ሌላቸውም ኢንስትሩመንቶች አሉት ግን በኢንፍራሬድ በኩል የነበረውን ኢንስትሩመንት ላይ ነው ትልቁ አስተዋጽኦ የኔ። እና መመለስ ያለባቸው የሳይንስ ጥያቄዎችን ምንድን ነው ብሎ ለሚያስቡ ሰዎችና ኢንጂነሮቹ መሀል ብዙ ጊዜ የመግባባት የለም። የእኔ እንግዲህ እንዴ ልበል ልዩ ተሰጦ ወይ ልበለው የሁለቱም ነገር ይገባኛል። ሁለቱም ጋር ስለሚገባኝ አይዲያል የሆነ ለጥያቄ ምቹ የሆነ ኢንስትሩመንት ዲዛይን ማድረግና መስራት ነው እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳተርን ላይ ተከልኩ ነው ይመስለኛል፣ ሊያስብለበእጅ የሄደ ነገር እዛ ደርሶ ይህንን አይነት ውጤት በማምጣቱ ከቀናት በፊት የወጣ ዜና ከዚሁ አሁን ከምናወራው ኢንፍራሪድ ጋር እና ከሳተርን ጋር ይገናኛል። የሳተርንን ጨረቃ እንግዲህ ፕላኔቶች የየራሳቸው ጨረቃ አላቸው። የሳተርን ጨረቃ ከሆነች አንዷ ጨረቃ ደቡባዊ አቅጣጫ የተገኘ ነገር አለ። ለዚህም ደግሞ እርሶ የሰሩት አሁንም ያነሳ ነው ኢንፍራሬድ አስተዋጽኦ አድርገዋል። እስኪ ያስረዱን፣ ምንድን ነው ግኝቱ? እንግዲህ ሳተላይቱ ሄዶ ማአት ማት ማአት ኢንፎርሜሽን ና ዴታ ነው ወደ መሬት የላከው በአስራ ሶስት ዓመት ውስጥ። እስካሁን ድረስ ሳይንቲስቶች ያንን እየወሰዱ እያጠኑት ነው ያለው። ምንድን ነው እና አንደኛው የኔ ኢንስትሩመንት ያስገኘው ነገር ምንድን ነው፣ እንግዲህ የኔ ስል ሌሎችም አብረውኝ ሰርተዋል። ግሊድ ማድረጌ ነው ዋናው እና ምንድን ነው የዚች ጨረቃ ደቡብ ሲያልፍ ቴምፕሬቸሩ ከሰሜኑ ይለያል በጥቂት ዲግሪዎች፣ ከማይነስ መቶ ሰማኒያ ወደ ማይነስ መቶ ሰባ እንደዛ ነገር ነው እና ደቡቡ ሞቃት ስለሆነ ጠቅላላ ስፔስ ክራፍቱን እንደገና ተመልሶ ሲያልፍ በደቡብ በኩል እንዲያልፍ ተደረገ። በሚያልፍበት ጊዜ ሌሎቹ ሴንሰሮች ምንድን ነው ሴንስ ያደረጉት እች ጨረቃ በረዶ ነች፣ በሙሉ በረዶ የለበሰች ውስጧ ግን ውሃል ደንበኛ ውሃ ያለ ያልቀዘቀዘ ማለት ነው። ከዛ የተፈነጠቀ የሚወጣ ውሃና በረዶ ፍንጣቂ ያለ ያንን ሳምፕል አድርጓል። ያንን ዴታ አሁን አናላይዝ ሲያደርጉ ትልቁ ግኝት ምንድን ነው ፎስፎረስ የሚባል ነገር። እኛው ምድራችን ላይ ፎስፎረስ አለ። አንደኛ የእኛ ዲኤንኤ እኔና አንተን የሚለየን ወይን እኔና እነዚህን ኢንጂነሮቹ ቪዲዮ የሚያነሱን የሚለየን እያንዳንዳችን መለያችን ዲኤንኤ ያችን ያ ዲኤንኤ ዋና ማገሩ ዋናው ምሰሶ ፎስፎረስ ነው። ፎስፎረስ ከሌለ ህይወት የለም ማለት ነው እኛ እንደምናውቀው አይነት እና ይህ ፎስፎረስ እዛ ውሃ ውስጥ ተገኝቷል። ስለዚህ እዛች ጨረቃ ላይ ውስጧ እንግዲህ ህይወት ሊኖር ይችላል ማለት ነው እና በአንድ በኩል የእኔ ኢንስትሩመንት ምንድን ነው ያደረገው ያ ቦታ ላይ ፎከስ እንዲደረግ አዲስ ነው ይሄ መረጃ ሁለት ሶስት ቀን ነው እና የጀርመን ቲም ነው ይህንን እንትን ያደረገው እና አሜሪካኖችም አሉ እና ትልቅ ግኝት ነው። የጀርመን ቡድን ሊሆን ቻለ። የጋራ ፕሮጀክት ነው እንዴ? የጋራ ፕሮጀክት ነው። እንደዚህ አይነት ትላልቅ ሚሽን ይሄ እንግዲህ ወደ ሁለት ነጥብ አምስት ቢሊዮን ዶላር ያወጣ ነው ሚሽኑ፣ ካሲኒ እዛ ላይ እነሱ ኢንስትሩመንቶች አሏቸው። እኛም ኢንስትሩመንት ምንድን ነው በምንተባበርበት ጊዜ ለእኛ ያለውን ወጪ ይቀንሳል። ያ ግን አንድ ሀገር ለምሳሌ ኢትዮጵያ እዛ ላይ አንድ ኢንስትሩመንት ብታስቀምጥ ከዛ የሚመጣውን ዴታ በሙሉ አክሴስ ይኖራታል ማለት ነው። እነዚህ ነው የሚደረገው እና እነዚህ ጀርመኖቹ ከአውሮፓ ኮንትሪቢሽን ስላለ አክሴስ አላቸው። ገና ስንት የሚጠና ነገር አለ። የጠፈር ምርምር የወደፊት አቅጣጫን የሚመለከቱ ጥያቄዎች እናነሳለን። እንግዲህ ዶክተር ቡርካ አሁን የምንነጋገረው አንድ ነጥብ ሁለት ቢሊዮን ኪሎ ሜትር ርቃ የምትገኘውን ሳተርንን ማጥናት ላይ የተሰማራ ሳተላይት እና በዛ ላይ የተገጠመውን ኢንፍራሬድ መሳሪያን የገለጽ ነው። በ ሺህ ዘጠኝ መቶ ዘጠና ሰባት እንደ አውሮፓውያን የዘመን አቆጣጠር የተላከ ይሁን እንጂ ከዛ በኋላ የሚደረጉት ጥናቶች ከዛ በፊት ከተደረገው ጋር የሚገናኙበት ነገር የለም። በጣም እንጂ የእነዚህን ተከታታይ ጥናቶች ተጨባጭ ፋይዳ፣ አንዱ ሲያበቃ አንዱ ሲጀምር ያለውን ሁኔታ ጨምረው ያዛምዱልን። እስኪ አሁን ለምሳሌ ያ እንግዲህ ሄዶ 13 ዓመት ከቆየ ወደ 2017 ላይ ነው እንግዲህ ሳተርን ላይ በሀይ በፍጥነት እንዲጋጭ ያደረግ ነውና እና እንዲቃጠል፣ ዋናው ሌሎቹን ጨረቃዎች እንዳይበክል የአገልግሎት ጊዜ ሲያበቃ ማለት ነው። አገልግሎት ሲያበቃ ፕሮፔላንት የሚባል ነዳጅ አለው ውስጥ። እዛ እንግዲህ ተደግፈህ ወደዚህ ልዙር፣ ወደዛ ልዙር ስለማትል ያንን ፕሮፔላንት መተኮስ አለብህ። ወደ ግራ መዞር ስትፈልግ ወይን ወደ ቀኝ መተኮስ አለብህ። እንደዚህ እያደረክ ነው ያ ግን ሲያልቅ ኮንትሮል ማድረግ ስታጣ ሄዶ የማትፈልገው ጨረቃ አንድ ቦታ ላይ ይከሰከሳል። ከምድር ይዞ የሄደውን ባክቴሪያ የመሳሰሉ ስፖር የሚባሉ ነገሮች እዛ ቁጭ ያደረገዋል እና ጥናቱንም ሊያበላሽ ሊያበላሽ ይላል። ፕሉቶኒየም ውስጥ አሁንም ይሰራል ያለው እና ሙቀትና ውሃ ማቅለጥ ከጀመረ እዛ እንግዲህ ሕይወት ፈጠርን ማለት ነው፣ አበላሸ ነው። ይህ እንዳይሆን በኃይለኛ ፍጥነት ወደ መቶ ሺህ ማይል ፐር አውር እየሄደ ነው የተጋጨው እና በሙሉ ነደደ። ሲጀመር መጨረሻ ላይ እንደዛ እንደሚደረግ ተደርጎ ነው የተሰራው ሳተላይቱ ራሱ ወይስ በኋላ የመጣ ወደ መጨረሻ ላይ መጣ ነው ስብሰባ አድርገን ብዙ ዲስካሽን ተደርጎ ከዛ በኋላ መቃጠሉ የተሻለ አላሳዘንትም በጣም ሀዘን ፎቶግራፍ ሁሉ ተነስተናል በቃ ጉድባይ ምናምን የሚል እና እንደዛ ነው ዶክተር ብሩክ የዚህን ጥናት ድምዳሜ ማየት የሚቻል ከሆነ እስካሁን ባለው እስካሁን በተደረጉት እንዳሉት በርካታ ምስሎች ወደ ምድር ተልቀዋል። አስራ ሶስት ዓመት በጠፈር ምርምር አንድ ቦታ ላይ ያተኮረ ጥናት ትልቅ ይመስለኛል። ምንድን ነው ድምዳሜው? አሁን ባለው ሁኔታ ድምዳሜው እንግዲህ አንደኛ ውሃ እዚህ ምድራችን ላይ ብቻ ሳይሆን ሌላ ቦታም በብዛት እንዳለ። አሁን ሳተርን ብታያት ብዙ ቀለበቶች አሏት፣ ዳር ዳሯ ደስ ትላለች። ያ ቀለበቶቹ ጠጋብሎ ስፔስ ክራፍቱ ሲያያቸው ትላልቅ የበረዶ ፍላጭ ድንጋዮች ናቸው። የሆነች ጨረቃ በጣም ተጠግታ በግራቪቲ ምክንያት ትፈንድታለች። አንድ እሱ ነው እንግዲህ፣ ውሃ አለ። እነዚህም መሬት ላይ ያሉ አብዛኞቹ ለህይወት አስፈላጊ የሆኑት ካርበን፣ ኦክሲጅን ናይትሮጅን፣ አሁን ደግሞ ፎስፎረስ፣ እነዚህ ሁሉ እና ሰልፈር፣ በተለይ ፎስፎረስ ላይፍ ሊሚቲንግ፣ እሱ ከሌለ ህይወት የለም ብለን ነው የምናምን ነው እና አሁን እነዚህ እነዚህ ሁሉ ግኝቶች የሚያሳዩን የእኛ ምድራችን ከሌሎቹ ብዙም አትለይም። ሚሻችልነለሚው ከፀሐይ ጠጋ ማለት ዋና ደጋቢ ሆኖ ሞቅ የሚያረጋት አትሞስፌር ስላላት እንጂ ለህይወት አስፈላጊ የሆኑት ነገሮች ብዙ ቦታ አሉ። በኋላ ላይ ገፋ አድርገን የምናነሳቸው አንኳር ነጥቦች አሉ። እግረ መንገዶንን ካነሳ ነው አይቀር ሌሎች ፕላኔቶች ላይ ህይወት ለማኖር የሚያስችል ሁኔታ መኖሩ የአብዛኞቹ ጥናቶች ዋና መሰረት ይመስለኛል። በተመሳሳይም ለሰው ልጅ ሌላ መጠለያ መፈለግ ብቻ ሳይሆን ከእኛ ውጭ ከምናውቀው እዚች ምድር ላይ ከሚኖሩት ፍጡራን ሌላ ህይወት አለው የሚለውንም ፍለጋ ይመስለኛል። እና ምንድን ነው አሁን እሱም በተመለከተ ያለው አንደኛ እንግዲህ የሰው ልጅ ነገር እንደምታውቀው፣ ሁል ጊዜ አንጎሉ ክፍት ነው። ለምንድን ነው እዚህ አለም ላይ ያለሁት? ምንድን ነው የማደርገው? እነዚህ የፍልስፍና ጥያቄዎች ሁል ጊዜ አንጎሉን ይቆረቁሩት እና ይሄ በተለይ ህይወት እኛም ምድር ላይ ብቻ ነው ወይ ያለው? ሌላ ቦታ አሉ ወይ? ይሄ በጣም ሁላችንም የሚያሳስበን ነገር ነው አይደለም። እና አሁን በተለይ እየተፋጠነ የመጣ ያለው ነገር ምንድን ነው፣ አንደኛ ለህይወት የሚያስፈልጉት ነገሮች ብዙ ቦታ አሉ። አሁን ማርስን ብትወስድ እንደ መሬት ያለ የሚያሞቃት አየር አለመኖሩ በጣም መቀነሱ በስተቀረ ቅድም እንዳልኩት ፎስፎረስ አለ፣ ኦክሲጅን አለ፣ ናይትሮጅን አለ፣ ካርበን አለ። እነዚህ ሁሉ ነገሮች የውሃ ሸንተረር ሁሉ ይታያል። እና እኛ ዩኒክ ነን እኛ ብቻችንን ለማለት የሚያስቸግርበት ደረጃ ደርሷል። አሁን ከእኛ ሶላር ሲስተም አልፎ ሌላ የፀሐይ እና ፕላኔት ሲስተሞች በብዛት አሉ፣ በጣም በብዛት እና ከዛ ውስጥ ሁሉ እኛ ብቻ ነን ብሎ ለማለት ያስቸግራል። እና አሁን ያለው ፍለጋ ሌላ ፀሐዮች እና የሚዞራቸው ፕላኔቶች እንዳሉ እናውቃለን። ግን የሚያስፈልገው ምንድነው እንደ መሬት ርቀቷ ልክ በልክ የሆነች አሁን መሬት 2.0 እንደምትባለው ቃሉ የማግኘት ጉዳይ ነው። በጣም እየተቃረበ ያለ ሁኔታ እና ይሄ ነው እንግዲህ ፈለገ ይቀጥሰታለ የሚሉት ከእርሶ በኋላ በርከት ያሉ ኢትዮጵያውያን ማለት እንችላለን የእርሶን ፈለግ የተከተሉ እያየን ያለ ነው እና የሳይንሱን ፍላጎት ወይንም ደግሞ እርስዎ እዚህ የገቡበትን ብቻ መመልከቱ በተለይ በዚህ ሰዓት ለሚከታተሉ የሳይንስ ጥናት ፍላጎት ላደረባቸው ወጣቶች፣ ታዳጊዎች እንደው የእርስዎን መንገድ ብናይ ብንመረምር ምን ወደዚህ ሳቦት ወደዚህ ሳይንስ ለመምጣት ከአዲስ አበባ የጨርቆስ ሰፈር ብሩክ ላቀው እንዴት ናሳ ተገኘ ለሚል ሰው ምንድን ነው መልሱ መልሱ ያው ጨርቆስ ማድረግ ነው። ጨርቆስ ጥሩ ሰፈር ነው። በጣም ድሃ አይደለም፣ በጣም ሀብታም አይደለም። ልጆች ውጭ ወጥተው ቢጫወቱበት ሰፈር ነበረ። ክረምት ላይ መሬቱን ይህን ጭቃውን እያለሰለስን እንሸረተት ነው። ከዛ ብይ እንጫወታለን። አንዳንዴ ድብድብም አለ። ብቻ እንደዚህ ይሄ እንግዲህ ምንድን ነው ዩኒቨርሲቲ ነው ራሱ የሶሻል ስኪል ዩኒቨርሲቲ ነው። እንደው እድለኛ ሆኜ እዛ እንደዚህ አይነት ቦታ ያደኩት ማለት ነው። ሌላው ምንድን ነው፣ በተለይ አባቴ በጣም መጽሐፍ ማንበብ ይወዳል። ይሄ ነገሮች መጠጋገን ምናምን የለበትም፣ ግን መጽሐፍ ያነባል፣ ጋዜጣ ያነባል እና እራት ላይ ምሳ ላይ እንደዚህ ስንገናኝ ሁሉ ጊዜ ጥያቄ እያነሳ አንጎላችንን ሁሉ ጊዜ እንትን ያደረገው ነበር። እንዲጠጋ ያደርገዋል። አዎ፣ እንድንጠይቅ ዲስካሽን እንድናደርግ እና በጣም ለእሱ ትልቅ ክሬዲት ይሰጣል በእውነቱ። ላቀው ኪሮስ ይባላል። ከዛ ቀጥሎ ታላቅ ወንድሜ አየለ ደግሞ እንደዚሁ በጣም ጥሩ ተማሪ ነበር። ሚቅርና ክላስ ውስጥ ኖቶች ብቻ መውሰድ ሳይሆን የመጽሐፍ ፔጆች ምናምን ቆርጦ ኖት ቡክ ላይ ይለጥፋል። የራሱን መጽሐፍ ሀይላይት አድርጎ እና በጣም አሪፍ ተማሪ ነበር። ጥሩ ምሳሌ ነው። በኋላ ፓወር ኢንጂነር ሆኖ ተመልሶ ኢትዮጵያ ምንድን ነው የመብራት ሀይል ሰራተኛ ሆኖ ብዙ ዓመት አገልግሏል እና እኛ ቤተሰብ ውስጥ ከትምህርት እስከ መጨረሻው ከመግፋት ሌላ አማራጭ አላለበ። ከትምህርቱ ባሻገር ግን ይሄ ጥሩ መሰረት ይመስለኛል። አሁን እንዳስረዱን በጉጉት የሚዋጥ መጠየቅ የሚፈልግ ልጅ የሚያድግበት ከባቢ ሁኔታ እንደተፈጠረለት ነው ያስረዱን። በኋላ ላይ ከትምህርት በኋላ የተፈጠሩ ድሎች መሰረት ያላቸው ነገሮች ሊኖሩ ይችላሉ። ግን በልጅነቱ አሁን እዚህ የእርስዎ ሙያ ውስጥ ያሉ አንዳንድ የጠፈር ተመራማሪዎች በልጅነት እንግዲህ ቴክኖሎጂን በለው በጊዜው አርቆ የሚያሳየውን መነጽር የማየት እድል ይኖራል። ማታ ወጥቶ ከዋክብትን አንጋጦ ማየት እንደ በከዋክብት መማረቅ፣ በበራሪ አካላት መሳብ አለ። ለእኛ ሳይንሱን የሚመለከተው ነገር ሩቅ እንኳን ቢሆን አንድ ልጅ እንደ በጨቅላነቱ ዘመን ያን ፍለጋ ይጀምር ይችላልና፣ በልጅነቱ እንዲህ ያለ ነገር አለ አለ። በትንሹ ማለት ብዙ ጊዜ ትምህርት ቤት ሲዘጋ ወደ ናዝሬት፣ አሁን አዳማ ነው የሚባለው። እዛ ሄድ ነበር እና እንደዚህ አሁን እዚህ ሀገር እንዳለው ላይት ፖሊሽን የለም፣ ብዙ መብርሃን ስለሌለ ፀሐዩ ምንድን ነው ጨለማ ሲሆን ሰማዩ ጥቁር ነው፣ እንዳለ ከዋክብቶቹ ደግሞ እንደ ፈርጥ ልበለው እንደ ዳይመንድ ነው የሚታዩት እና አባቴ ብዙ ጊዜ በተለይ ሚልኪ ዌይ። የሚባለው እኛ ያለንበትን ጋላክሲ ጠቅላላው ከየት ጀምሮ ወዴት እንደሚሄድ ያሳየን ነበር። እንዲህ ያለን ነገሮች እንጂ ናሳ ውስጥ ሰራለሁ ብዬ ምንም የለም፣ እንጂ ከዛም በላይ እንዲያውም እንደ ታላቅ ወንድሜ በጣም ጥሩ ተማሪ አልነበርኩም፣ ሀይ ስኩል እያለሁ ከጊዜ በኋላ ነው ቀስ በቀስ ነው የመጣው። እንደት ነው አንዳንድ ሰው ተራራ በአንድ ጊዜ ይፈነቅላል። ከእውቀቱና ከማድረጉ እኔ ደግሞ ትንሽ በትንሽ በትንሽ ድንጋይ ነው ተራራ መፈነቅለው እና ሁሉም አይነት አለ ዓለም ላይ ዶክተር ብሩክ፣ ስለጠፈር ምርምር ስናነሳ ስለ ሰማይ ስላለው ስለ ምድሩ ስናነሳ፣ አንዳንዴ ለሳይንስ ሰው ቀረብ ተደርጎ እንዲታይ የሚጠበቅ ነገር አለ። ቅድም ጠቀስ አድርገውታል። ሌላ ሀሳብ ሲያነሱ ምናልባትም የሰው ልጆች ሁሉ ጥያቄ የሚመስለኝ ፍልስፍና ብቻ ሳይሆን ከመኖር ሕልውና ጋርም የተቆራኘ ነው። እድሜ ልክ ተጠይቋል፣ መልሱን ያገኘንም አይመስለኝም። ዶ የእርስን ሀሳብ ቢፈነጥቁ። ለምንድን ነው እዚህ ያለሁት? የሚቀጥለው ምዕራፍ ምን ይሆናል? የበለጠ በሳይንሱ አለም አንድ የምርምር ሰው እንደገለጡት፣ የበለጠ በታወቀ ቁጥር ወደ አለማወቅ የቀረብን ይመስላል የሚል አባባልም አለ ምንድነው፣ በዚህ ሁሉ ረጅም የሳይንስ ጉዞ የታዘቡት? ከባድ። እኔ የታሰብኩት ነገር አንደኛ ሁሉ ነገር የሚጸነስበት ጊዜ አለ፣ የሚጎለምስበት ጊዜ አለ፣ የሚሞትበት ጊዜ አለ። የኛ ህይወት አንዱ እሱ ነው። ራሱ ሶላር ሲስተማችን፣ ጨረቃ፣ ፀሐይ፣ እኛ ያለን በሙሉ ከጊዜ በኋላ ደግሞ እሱም የሚሞትበት ጊዜ አለ። ከዛም አልፎ ራሱ ዩኒቨርሱ የሚሞትበት ጊዜ አለ። ስለዚህ እኛ በጣም ትንሽ ኢምንት ነን። በጣም ትንሽ ኢምንት። ሌላው ደግሞ የተገነዘብኩት ምንድን ነው፣ ዩኒቨርስ የምናየው ሰላም አይደለም። ብዙ ነገሮች ይጋጫሉ። እሳት አለ፣ ይፈነዳል። ምን አለ እና ግጭት እና አለመስማማት በዚህ ምድር ብቻ አይደለም። ዩኒቨርሱ በሙሉ እሳት መሀል ነው ያለ ነው እና ቦታችንን ማውቁና ትንሽ አንዳንድ ጊዜ ቅራኔዎችን፣ ሀሳቦችን ቦታቸው መያዝ ነ ማስያዝ አለ፣ አይደለም። የእኔ ሀሳብ ዩኒቨርስን አያክልም። ትንሽ ነን። ትንሽ ማወቅ ይፈልጋል። በጣም አሁንችን ምድር በአየር ብክለት በምናምን በጦርነት ብናጠፋት እንኳ ዩኒቨርስ ጉዳዩ አይደለም። ትንሽ ነን እና ይሄንን ማወቁ እንትን ይላል። ምናልባት ዛሬ ላለውን ትርምሳችን ሁሉ የሚፈነጥቅ ይመስለኛል። በአማርኛ ተዛማች ትርጉም ያገኘሁት ስርዓተ ፀሐይ የሚለውን ነው፣ ሶላር ሲስተም የሚለው ለዛ ጥናትና ምርምር የተመራማሪነት ብቻ ሳይሆን የክፍሉ ተባባሪ ዲሬክተር ሆነው ረጅም ጊዜ አገልግለዋል። ከሶስት መቶ በላይ ሳይንቲስቶች በስሮ ይሰሩ ነበረ። የሚያስተባብሯቸው የጥናትና የምርምር ስራዎች አሉ። እንደው በዚያ ውስጥ ብዙ ነገር እንደሚኖር አስባለሁ። ለየት ያለ ሁኔታ ታዝብ ያለው አይቻለሁ የሚሉት ነገር አለ። አድማጮች ከዶክተር ብሩክ ጋር የነበረን ቆይታ ዘለግ ያለ ነው። የሰማዩን መንገድም ሆነ የምድር ጉዳዮችን የሚመለከቱ በርከት ያሉ ቁም ነገሮች ጨምሮ ሙሉን ቃለ ምልልሳችንን በቴሌቪዥን ካሜራ የተደረገ ነው እና የሚሰማ ብቻ ሳይሆን የሚታየውን አክለን በማህበራዊ ገጾቻችንና በድረ ገጻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን። ለአሁኑ ግን ዶክተር ብሩክ ላቀውን ለነበረን ግሩም ቆይታ ለጊዜያቸው እናመሰግናለን። ላ ከዶክተር ብሩክ ላቀው ጋር ያደረግከው ቆይታ ግሩም ነበር። ዶክተር ብሩክ ላቀው እንግዲህ ለረጅም ጊዜ ትዚህ ለህ እንደሆነ ፍሬገነት አሰግድ ታዘጋጀው የነበረው ሳይንስ ፕሮግራም፣ ደጋግመው የሚመጡ ለአድማጭ ጥያቄዎችን ማብራሪያ የሚሰጡ በተለይ ጠፈርን የሚመለከቱ ጉዳዮች ሲኖሩ ዝግጁ ሆነው የሚተባበሩን ሰው ነበሩ። እጅጉን አድርገን እናመሰግናለን። የጨርቆስ ልጆች ልትኮሩባቸው ይገባል። ስለ ማህበራዊ ክህሎት ግሩም አድርገው አስተምረውናል። በእርግጥ እሳቸው አካባቢያቸው ዛም ቢሆን ትልልቅ ትምህርት ቤቶች ተምረው ፈረንሳይ ሀገርም ተምረው ብዙ መንገድ ያለፉ ሰው ናቸው። ነገር ግን አንዳንድ ጊዜ ቦታ የማንሰጠውን ነገር ቀልባችንን ሰጥተን እንድናጤን፣ በተለይ ወጣቶችን ትልቁን መንገድ ለሚመለከቱት ጥሩ ምሳሌ የሚሆን ያነሱ ይመስለኛል። ቆንጂት ሰፊ ነው። ከዶክተር ብሩክ ጋር ያደረግነው ቃለ ምልልስ የፍሬገነትን ሳይንስ ፕሮግራም ስቲ የአሜሪካ ድምፅን ከመቀላቀል በፊት ረዘም ያለ ጊዜ ጀምሮ ከዛ በኋላም እንግዲህ ረጅም ጊዜ ያውቃቸዋለሁ እና እንዳልሽው፣ በተለይ የጠፈር ምርምርን በሚመለከት አሁን የእሳቸውን ፈለግ የተከተሉ በርከት ያለው የጠፈር ምርምር ባለሙያዎች እያፈራን ነው እንጂ እሳቸው ብቻ ነበሩ ለረጅም ጊዜ በጣም ይማርክሻል። አዲሶችን ለማምጣት የሚሄዱበት ርቀት በኢትዮጵያውያን ወይም በአፍሪካውያን ብቻ ሳይገደብ አሜሪካውያኑን እዚሁ ሀገር የሚሰሯቸው ለዘለቄታውም በሳቸው ስም ሊጠራ የሚችል ፕሮግራማቸው በውይይታችን እናነሳዋለን። በጣም በርካታ ጥሩ ስራዎችን የሰሩ ጥሩ ምሳሌ የሚሆኑ ኢትዮጵያዊ ትውልደ ኢትዮጵያ ናቸው። ልክ ነ ከሳቸው ተከትለው ደግሞ በወጣት እድሜ ውስጥ ልንፈረጃቸው የምንችለው ዶክተር ብርሃኑ ቡልቻ እንደዚሁ በየጊዜው ትብብር የሚያደርጉልን በብዙ ክንዋኔያቸውም እየታወቁ የመጡ ናቸው። እንግዲህ ብዙ ቀጣይ የሳይንቲስቶች የጠፈር ሳይንቲስቶች ትውልድ እያፈራን ነው ለማለት ይቻላል። አሉላ፣ ትክክል ብለሻል ቆንጅት። እሳቸው ራሳቸው በተለያዩ አካባቢዎች ሄደው ንግግር ሲያደርጉ በአዲስ አበባ ዩኒቨርሲቲ ንግግር ባደረጉበት ወቅት የተነቃቁና ዛሬ ናሳን ለመቀላቀል የበቁ ዶክተር ጥላይን ያነሳሉ። ቴክሳስ ያለው የናሳ መስሪያ ቤት ውስጥ ይሰራሉ። ሌላ ከዚህ በፊት ያቀረብናቸው ዶክተር መላአከ ባሉ ሌላ አሁን ካነሳ ናቸው ሶስቱ ኢትዮጵያውያን። ሌላ ቀደም ባሉ ዓመታት በተደጋጋሚ ቀርቡ የነበሩ እሳቸውም፣ የፍሬገነት ሳይንስ ፕሮግራም ቋሚ ተሳታፊ ነበሩ። ዶክተር እንዳወቅ ይዘንጋውን ታስታውሽ? አዎ፣ ይሆን ልክ ነው። ዶክተር እንዳወቀ ይዘንጋው ናቸው። እሳቸው እንደውም አስታውሳለሁ። ፍሬገነት በእንግድነት አምጥታቸው በአጋጣሚ በወጣቶች ፕሮግራምም ላይ አቅርበናቸው ነበር እና በምን ምክንያት ነው ይህንን ስም የሰጡት ከአባቶ ስም ጋር የሚገጥም ብለን ጠይቀናቸው አብራርተውልን ነበር እና በጣም አስታውሳቸው ናቸው። ዶክተር እንዳወቀ ይዘንጋ ከአንተ በፊት ነው ግን አንተ ልጅ ሳለህ ማለት። ብዙዎቹ የዶክተር ብሩክ አስተዋጽኦች እኔ ከመምጣቴ በፊት የቀደሙ ናቸው። ግን እንዳልነው በርካታ ዓመታት ከዚያ በኋላም የአሜሪካ ድምፅ ደንበኛ በመሆን የሳይንስ ጥያቄ ሲመልሱልን ኖረዋል። የአሳቀኝ ምንድን ነው መሰለ፣ በተደጋጋሚ በሳይንስ ፕሮግራም ጠፈርን በሚመለከት ስለሚመጡ የሳይንስ ፕሮግራም አዘጋጁ እልል ነበር። ስለ ትብብራቸው አሁንም እናመሰግናለን። ዲዮ መጽሔት ፕሮግራማችን ይቀጥላል። አሁን አማርኛ በአሜሪካ የሚል ርዕስ የሰጠነው እና ለዛሬ ቀጠሮ የሰጠንበት ወግ ነው። ሰዓቱ ባለፈው የራዲዮ መጽሔት ዝግጅታችን በአንድ የቋንቋዎች ጉባኤ ላይ የቀረበን ጥናታዊ ጽሁፍ መነሻ በማድረግ በተለይ ከአማርኛ ጽህፈት ወይም ከፊደል ገበታ ጋር ለተዛመደ ቃለ ምልልስ ከጥናቱ አቅራቢዎች መካከል አንዱ የሆኑትን የካሊፎርኒያ ዩኒቨርሲቲ ዩሲ በርክሊ የአማርኛ መምህሩን አቶ አምላኩ እሸቴን አስተዋውቀን ነበር። እነሆ በቀጠሯችን መሰረት ተመልሰዋል። የሁለት የተለያዩ የዩናይት ስቴትስ ዩኒቨርሲቲዎችን ተሞክሮ ለማቅረብ ሌላዋን የጥናቱን አቅራቢ የሃዋርድ ዩኒቨርሲቲዋን ፕሮፌሰር ታፈሰ ገበየውንም ለመጋበዝ ሞክረን ነበር። ሊሳተፉ ባለመቻላቸው ግን ከአቶ አምላኩ ጋር ብቻ ነው የተወያየ ነው በአማርኛ በአሜሪካ ቆንጅት፣ እንግዲህ ቀደም ብለን እንዳስተዋወቅ ነው አቶ አምላኩ ሸቴ በድጋሚ ተገኝተዋል። አቶ አምላኩ ጤና ስጥልኝ። ጤና ስጥልኝ አቶ አሉላ። ጤና ስጥልኝ አቶ አምላኩ። ስለ ጊዜው እናመሰግናለን አስቀድመን። እሺ እግዚአብሔር ይስጥልኝ ወይዘሮ ቆንጅት፣ ጤና ስጥልኝ። በቀጠሯችን መሰረት የተመለሱበት ቀደም ሲል አንድ የቋንቋዎች ጉባኤ ላይ እርስዎና የሙያ ሀጋሮ ፕሮፌሰር ታፈሰ ወርቅ ያቀረባችሁት የማስተዋወቂያ ጥናት ነበረ ኢትዮፒክ ስክሪፕት በሚል የአማርኛን የፊደል ገበታ አማርኛ ተናጋሪ ላልሆኑ ሙያ አጋሮቻችሁ ያስተዋወቃችሁበት እዚህ በዩናይት ስቴትስ የቋንቋ መምህራን ለሆኑ ያቀረባችሁበት ነበር። መነሻችን ዛሬ ዋናውን ጉዳይ እንደምንነጋገር በቀጠሮ የተለያየ ነው። ዋናው ጉዳይ እንግዲህ አማርኛ በአሜሪካ ነው። አቶ አምላኩ በበርካታ የዩናይት ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋ የሌሎች ሀገር ቋንቋዎች በትምህርት መልክ እንደሚሰጡ ይታወቃል። የአማርኛ ቋንቋን ከአስር እና አስራ አምስት ዓመታት በፊት አንዳንድ ዩኒቨርሲቲዎች በስም ሲጠሩ እናስታውሳለን። መምህር ስለሆኑም በተመሳሳይ እርስዎን መሰል ስራ ላይ ያሉ ሌሎችንም ያውቁ ከሆነ የትኞቹ የዩናይትድ ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋን ያስተምራሉ በዚህ ሰዓት እርሶ እስከሚያውቁት ድረስ? እሺ፣ እግዚአብሔር ይስጥልኝ። ከጥያቄ ከመመለስ በፊት ያው እኔም አንተ እያልኩ ስለሆነ አንተ እየተባልኩ እንድቀጥል ይፈቀድልኝ እና ወደ ጥያቄው ስንሄድ፣ እውነት ለመናገር እኔም ወደዚህ ስራ እስከምገባ ድረስ፣ ወደ ዩኒቨርሲቲ ኦፍ ካሊፎርኒያ እስከምቀላቀል ድረስ አማርኛ በአሜሪካ ዩኒቨርሲቲዎች ምን ያህል እንደሚሰጥ በደንብ አላውቅም ነበርና እኔ ከገባው በኋላ ነው ለማየት የሞከርኩት። ማየት ከጀመርኩ በኋላ ግን በጣም በብዙ ዩኒቨርሲቲዎች እንደሚሰጥ ለማወቅ ችያለሁ እና ከእኔ ጋር ባለፈው አቅርቦትን ያቀረበችው ፕሮፌሰር ታሳሰ ወርቀበየው በሀዋርድ ዩኒቨርሲቲ እኔ ከገባው በኋላ ነው ማለት ዩኒቨርሲቲ ኦፍ ካሊፎርኒያ ከተቀላቀልኩ በኋላ በርክ ላይ ከተቀላቀልኩ በኋላ ነው ከእሷ ጋር የተዋወቅኩትም በብዙ ዩኒቨርሲቲዎች ይሰጣል አንዳንድ ዩኒቨርሲቲዎች በበጀድ እጥረት ያቋረጡታል እንደገና ይጀምራሉ ግን እንደው የማውቃቸውን ለመጥቀስ በቦስተን ዩኒቨርሲቲ፣ በሃዋርድ ዩኒቨርሲቲ ቅድም እንዳልኩት ኢቨን በሃርቫርድ ዩኒቨርሲቲ፣ በፔንስልቬኒያ ዩኒቨርሲቲ፣ ኢንዲያና ዩኒቨርሲቲ እንደሚሰጥ አውቃለሁ እና ኢንዲያና ዩኒቨርሲቲ በጣም ትልቅ የአፍሪካን አሜሪካን ስተዲስ፣ ብዙ የአፍሪካ ቋንቋዎች እንደሚሰጥበት አውቃለሁ። አፍሪካ ቋንቋዎች መምህራን ማህበርን በደንብ እያሳለጠ እየተከታተለው ያለው የኢንዲያና ዩኒቨርሲቲ አንዱ ዋነኛው ነው። ቀደም ያለም ነው እሱ እንደተረዳውት፣ በተለይ በአማርኛ ቋንቋም ቀደም ካሉት ውስጥ ይመስለኛል። ቀደም ካሉት ውስጥ እንደሚሆን ግምቱ አለኝ። ግን ምን ያህል ይቀድማል? ከኢንዲያና ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች አሉ ወይ? ቀደም ያሉ እሱን ናት ማድረግ ወይም ደግሞ በደንብ መመልከት ያስፈልጋል። ሌሎች የአፍሪካ ቋንቋዎችም በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ይሰጣሉ። ቀደም ብለውም ጠቀስ አድርገውት ነበረ። የትኞቹ ቋንቋዎች ናቸው እንደ በብዛት እየተለመዱ እየተሰጡ ያሉት? አቶ አምላኩ፣ እኔ በማስተምርበት ዩኒቨርሲቲ፣ ዩኒቨርሲቲ ኦፍ ካሊፎርኒያ በርክላይ፣ በዋናነት ብዙ ቋንቋ ቋንቋዎች ይሰጣሉ፣ የአውሮፓ፣ የኤዥያ ቋንቋዎች ግን ከአፍሪካ ቋንቋዎች ውስጥ አማርኛ፣ ስዋሊ ና ኢግቦ ናቸው ሶስቱ። ግን ሌሎች ዩኒቨርሲቲዎች ሌሎች ቋንቋዎችንም የእኛዋኑ የኢትዮጵያ ቋንቋዎች የሆኑ ትግርኛ፣ ኦሮምኛ ጨምሮ ይሰጣሉ። አሁን ዩኒቨርሲቲ ኦፍ ካሊፎርኒያ በነገራችን ላይ ወደ አስር ካምፓሶች አሉት በየከተማው ኤልኤ፣ በርክሌይ፣ ሪቨርሳይድ የተባሉ ወደ አስር ካምፓሶች አሉ። ኦንላይን ሲስተም አለን እና በዛ አሁን አማርኛን ከአስሩን ካምፓሶች አማርኛን መውሰድ ይችላሉ። እንዲሁ በኤልኤ ደግሞ አማርኛም ትግርኛም እንደሚሰጥ ታውቃለሁ እና የተለያዩ ዩኒቨርስቲዎች የተለያዩ የአፍሪካ ቋንቋዎችን ያስተምራሉ። አቶ አምላክ ወደ አማርኛው ነው የምንመለሰው፣ ግን እግረ መንገዶን የታዘብኩትን አስተያየት ሰጥተውበት ቢያልፉ እንግዲህ የደረጀ የቋንቋ መሰረት ያላቸው በብዙዎችም የሚነገሩት የተለየ ቦታ የሚሰጣቸው ይመስላል። ስዋሂሊ ከሀያ በላይ ዩኒቨርሲቲዎች ውስጥ እንደሚሰጥ ለመመልከት ሽ ያለው እርስዎ የተመለከቱት ያዩት ነገር አለ? ስዋሂሊ በተለየ የተለየ ትኩረት ያገኘ ስለመሰለኝ ነው። ምናልባት እዚህ ነው የግል አስተያየቴ ነው። የተለየ ትኩረት ማግኘት ሳይሆን የሰው የቋንቋው ባለቤቶች የተለየ ጥረት ስለሚያደርጉ ብዬ አስባለሁ። በተለይ ከዚህ ከባልደረባዬ ከተረዳሁት፣ ባልደረባዬ በቋንቋው እዚህ ሀገር የዩኒቨርስቲ ጥናቱን ያካሄደ ነው እና ከኔ ቀድሞም ነው የተቀጠረው። የተለየ ጥረት እንደሚያደርግ አይቻለሁ። እና ለቋንቋዎች እዚህ የአሜሪካ ዩኒቨርሲቲዎች ለአንድ ቋንቋ የተለየ ትኩረት መስጠታቸው ሳይሆን የቋንቋው ባለቤቶች የሚያደርጉት ጥረት ነው። አሁን የኤዥያ ቋንቋዎች እንደ ጃፓንኛ፣ ቻይንኛ አይነት ቋንቋዎች በዲፓርትመንት ደረጃ ነው እንደኛ እንደ አፍሪካ ቋንቋዎች በኮርስ ደረጃ ሳይሆን ወይም ደግሞ በዩኒት ደረጃ ሳይሆን በዲፓርትመንት ደረጃ አላቸው። የአውሮፓ ቋንቋዎችና የኤዥያ ቋንቋዎች ያ የቋንቋ ባለቤቶቹ ጥረትና ፈንዲንግ ነው የሚያሳየው። ዩኒቨርሲቲዎች የተለየ ፈንድ ካገኙ ወደ ዲፓርትመንት ያሳድጉታል። ትኩረት ይሰጡታል። እና እንደው ጥያቄውን ባቸሩ ለመመለስ የቋንቋ ባለቤቶቹ ጥረት እና የዛ ቋንቋ ተነጋሪዎች ወይም ደግሞ ባለቤቶች ሆነው የቋንቋ ተነጋሪዎች ሆነው ባለሀብቶች የሆኑ ባህላቸው እና ቋንቋቸው እንዲስፋፋ ገንዘባቸውን ወደዛ ማፍሰስ ሲችሉ፣ ዩኒቨርሲቲዎችም ትኩረት ይሰጣሉ፣ ቦታ ይሰጣሉ። አቶ አምላኩ ይሄ የበጀት እጥረት ሲሉ ያነሱት በተደጋጋሚ የሚከሰት ነገር ነው። በተለያዩ እንደው የሚያውቁት ነገር ካለ ያው ዳሰሳ ያስፈልጋል ብለዋል ቀደም ብሎ በሌሎች ጥያቄዎች ዙሪያ ግን፣ ይሄንን በሚመለከት የመቋረጡ የመጀመሩ ነገር ከምን ጋር የተያያዘ ይመስሎታል? የአሜሪካ መንግስት የዲፓርትመንት ኦፍ ኤጁኬሽን ለየተለያዩ ፎሬን ላንጉጅስ የሚመድበው ገንዘብ አለ። ከዛ ውጭ ደግሞ ሌሎች የተለያዩ ግራንቶች ከለጋሾች መገኘት መቻል አለባቸው እና የአፍሪካ ቋንቋዎች ያሉት በነገራችን ላይ በአብዛኞቹ ዩኒቨርሲቲዎች ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ በሚባሉ ዲፓርትመንቶች ስር ነው እና ያ ዲፓርትመንት አሁን ዩሲ በርክሌ ውስጥ ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ አለ። እንደገና ደግሞ ሴንተር ፎር አፍሪካን ስተዲዝ የሚባል አለ እና ሴንተር ፎር አፍሪካን ስተዲዝ ከሚያገኛቸው ግራንቶች አንድ ወደ ዲፓርትመንቱን ቋንቋዎችን ለማስተማር ፈሰስ ያደርጋል እና እንደገባው አሁን በትክክል አላስታውሰውም፣ የግራንቱን ስም ያ ግራንት ድጋሜ ማግኘት አልቻሉም። ስለዚህ የእኛ የመቀጠር ቋንቋውን የማስፋት ለምሳሌ የሚሰጡት የአማርኛ ቋንቋ ኮርሶች ከአንድ አስተማሪ በላይ ቢሆኑ ሌላ ተጨማሪ አስተማሪ ለመቅጠር የግድ ፈንዲንግ ያስፈልጋቸዋል። ያ ካልተገኘ አይቀጥሩም። ስለዚህ የሚጨመሩት ኮርሶች ይታጠፋሉ ማለት ነው። የበጀት ጉዳይ እንዳለ ሆነው አቶ አምላክ እሱም ሊመለከተው ይችላል። በዋናነት ግን እነኚህ ቋንቋዎች በእነኚህ ዩኒቨርሲቲዎች ሲሰጡ ከአንዱ የሌላው ሊለያይ እንደሚችልም ከግምት አስገብተን ምንድን ነው ግን በዋናነት የምታስተምሩት? እርሷ አሁን ላይ የራሱን ምሳሌ ቢያደርጉ ሌሎች የሚያውቋቸውንም መምህራን ቢወስዱ። ማንስ ነው ተማሪያችሁ በቀዳሚነት? እሺ፣ በጣም ጥሩ። የምናስተምረው እነ ማንን ነው ለሚለው አብዛኞቹ የኢትዮጵያውያንና የኤርትራውያን ልጆችን ነው። እዚህ ሀገር ተወልደው ያደጉ በልጅነታቸው የመጡ እና ዩኒቨርሲቲ ሲገቡ ከአሁን በፊት ከቤተሰባቸው በሀይ ስኩል ወይም በተለያዩ ደረጃዎች ካልተማሩ እድሉን ሲያገኙ ዩኒቨርሲቲ እንደ ኢሌክቲቭ ኮርስ ይሰጣቸዋል። ክሬዲትድ ነው ማለት ግሬድ የሚሰጠው እንደ ሌሎች ኮርሶቻቸው የሚታይ ሆኖ የእናት አባቶቻቸውን ወይም ደግሞ የባህላቸውን መገለጫ የሆነውን ቋንቋ መማር እድል ሲያገኙ ያን ይጠቀሙበታል። ስለዚህ አብዛኞቹ የኢትዮጵያውያን እና የኤርትራውያን ልጆች ናቸው። ግን አልፎ አልፎ ደግሞ ከኢትዮጵያ ጋር የተገናኘ ጥናት የሚያደርጉ፣ አሁን አንድ ፒኤችዲ ተማሪ ነበረኝ ነጭ አሜሪካዊ በፊተኛው ሴምስተር። አሁን በጨረስኩት ሴምስተር ደግሞ ከኢትዮጵያውያንና ከኤርትራውያን ተማሪዎች ጋር ደግሞ አንድ ኬንያዊ ነበረኝ። ስለዚህ ማንኛውም ፍላጎቱ ያለው መማር ይችላል። ግን በአብዛኞቹ ለጠየቀኝ ኢትዮጵያውያን እና የኤርትራውያን ልጆች ናቸው። ሁለተኛውን ጥያቄ ለመመለስ፣ ምንድን ነው የምታስተምሩት ስላልከው የምናስተምረው እንደ ተማሪዎቹ ደረጃ፣ የአማርኛ ጀማሪ ደረጃ አለ፣ መካከለኛ ደረጃ አለ፣ ከፍተኛ ደረጃ አለ። ስለዚህ ኤሌመንትሪ አማሪክ ዋን ን ቱ አለን፣ ኢንተርሚዲየት አማሪክ ዋን ን ቱ አለን። ስዋህሊ አሁን በአድቫንስድ ደረጃ አለው ሶስት ኮርሶች አሉ። ስዋህሊ የሴምስተሩ አማርኛ ግን ሁለት ነው ያለው ኤሌመንትሪ እና ኢንተርሚዲየት ኤለመንተሪ ዋን ኤለመንተሪ ቱ ኢንተርሚዲየት ዋን ኢንተርሚዲየት ቱ። ስለዚህ አንድን ኮርስ ለሁለት ሴሚስተር ይወስዱታል። አድቫንስድ ግን ያው ቅድም ከተነጋገርንባቸው ነገሮች ጋር ተያይዞ አድቫንስድ ሶስተኛ ኮርስ ገና አልጀመርንም በዩሲ በርክሌይም። ይሄም ከበጀት ወይም ከፈንዲንግ እጥረት ጋር ነው የሚያያዘው እንደ ስዋሂሌው ላቅ ባለ ደረጃ ለማስተማር አለመቻሉ በተወሰነ መልኩ ከበጀት ጋር ሊገናኝ ይችል ይሆናል። በእርግጠኝነት ግን እሱ ጋር የተገናኘ ነው ማለት አልችልም። ግን ምንድን ነው የተማሪ ቁጥርም፣ አንድ ተማሪ ለምሳሌ የመጀመሪያውን ደረጃ እና መካከለኛውን ደረጃ ኮርሶች ከጨረሰ በኋላ ሶስተኛውን ደረጃ ለመውሰድ መቀጠል መቻል አለበት። ተማሪው ካልቀጠለ ኮርሱ አይኖርም። ስለዚህ በተማሪ ምዝገባም የሚወሰን ነው። ይሄ የኮርሱ የማስፋት ሁኔታ ቆንጅቶ አምላኩን ከዚህ ቀደም የማነጋገር እድል ነበረኝና ፕሮግራማችንን ለሚከታተሉ አድማጮችም እርሱ የዓለም አቀፍ ቋንቋዎች ጥናት አጥኚ ወይም ተማሪ ነበሩ። በእንግሊዝኛ መምህርነት ነው ያገለገሉት። ኢትዮጵያ ውስጥ በመምህርነት አገልግለዋል ለረዘም ያሉ አመታት እዚህ ሀገርም ከመጡ በኋላ አስተርጓሚነቱን ጨምሮ የጽሑፍ ስራዎችን ሰርተዋል። ነገር ግን የሄዱት አሁን አማርኛን ወደ ማስተማር ነው እና ምን ይመስላል ሽግግሩ? እስኪ ስለ ራሰው እንደው ባጭሩ ይንገሩ። ነው እግዚአብሔር ይስጥልኝ አሉላ። እኔ የተማርኩት ሁ ፍሬንች ላንጉዌጅ ኤንድ ሊትሬቸር እንግሊዝኛ ሜጀር ማይነር ፍሬንች ነው እና ሳስተምር የነበረውም እንግሊዝኛ ነው። እዚህ ሀገር መጥቼ ደግሞ እንደገና ራሴን ወደ አማርኛ አስተማሪነት ቀየርኩ። ግን ሂደቱ ባንዴ አይደለም መጀመሪያ ትራንስሌሽን እሰራ ነበር። ከዛ በፊት ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ የብዙ አመት ትራንስሌሽን ወይም ትርጉም ስራ ሰርቻለሁ። ከዛ ደግሞ እዚህ ሀገር መጥቼ ያለውን ችግር ስረዳ፣ ያው የዚህ ሀገር ወላጆች ልጆቻቸውን ለማስተማር ጊዜ አይኖራቸውም። ጊዜ ቢኖራቸውም ልጆቹ አብዛኛውን የሚያሳልፉት ትምህርት ቤት ነው። ከወላጆቻቸው ጋር የሚሆኑበት ጊዜ በጣም ውስን ነው እና ትምህርት ቤት በሚያሳልፉበት ጊዜ ደግሞ ከአሜሪካውያን ልጆች ጋር ስለሆነ የአማርኛ ነገር ወደ አእምሯቸውን በጭራሽ ሊመጣ አይችልም። እና ከዛ አንጻር ለማስተማሪያ የምጠቀምባቸውን ማቴሪያሎች ወይም ጽሁፎች ወደ ለዚህ ሀገር ልጆች በሚስማማ መልኩ አማሪክ ፎር ፎረነርስ እንደ ኢትዮጵያን ዲያስፖራ ፍሮም ቢግነር ቱ ኢንተርሚዲየት ብዬ አንድ መጽሐፍ አሳተምኩኝ። ያ መጽሐፍ ነው አሁን ወደዚህ ወዳለውበት ስራም እንደዚህ ሽግግሩን ያፋጠነልኝ ወይም ደግሞ ቀላል ያደረገልኝ እና አሁንም ያው ሁለተኛ መጽሐፍ በማስተምራቸው ጽሁፎች ማለት የማስተምርባቸውን ወደ መጽሐፍ ለመቀየር ይቀለኛል። እንግዲህ ጊዜ በፈቀደ አቅም በፈቀደ መሰረት ወደፊት ሌላ እንዲሁ ሌላ መጽሐፍ ለማውጣት ጥረት አድርጋለሁ። ይሄን ይመስላል ትራንዚሽኑ አቷሎ ላይ አመሰግናለሁ። አማርኛ በአሜሪካን መልከት ለማድረግ ወዲሁም ደግሞ አቶ አምላኩና እርሳቸውን የመስሉ ኢትዮጵያን መምህራን በተለያዩ ዩኒቨርሲቲዎች ውስጥ በማስተማር ጥረት ላይ ያሉትን ዛሬ ደግሞ የተረዳ ነው። ቀደም ሲል ጀምሮ የተለያዩ ዩኒቨርሲቲዎች የኢትዮጵያ ቋንቋዎችን በአማርኛ የሚያስተምሩ መኖራቸውን ብናውቅም ያን እንዲስፋፋ የሚያደርጉትን መሰረታዊ ምክንያቶችም ጠቁመናል። አንድም ሁለትም ሶስትም ነገሮችን ማየት የምንችል ይመስለኛል። በሌላ ጊዜ ሙሉ በሙሉ ትኩረቱን እዛ ላይ ያደረገ ውይይት እንቃኛቸዋለን። ለአሁኑ ግን አቶ አምላኩ እጅግ አድርገን እናመሰግናለን። ለጊዜው ሌላ የቋንቋዎችንም ሆነ ስነ ጽሁፍ ጉዳዮች የሚመለከቱ አጋጣሚዎች እንደሚያገናኙን ተስፋ እናድርግና ለአሁኑ አመስግነን በዚህ እንሰናበት። ጊዜ ይስጥልን። እሺ፣ ግኑ ስለሰጣችሁኝ ገሮቆንጀት አቶ አሉላክ እኔም በጣም አመሰግናለሁ። እናመሰግናለን አቶ አምላኩ። አሁን ደግሞ የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ዛሬም እንደወትረው የታሪክ ማስታወሻውን አገላብጦ በ1960ዎቹ መገባደጃ የሆነን አንድ ጉዳይ ከዛሬዋ ዓለማችን ገጽታ ጋር የሚያዛምድበት ቅንብር ነው ይዞ የቀረበው። ሲንጠይቃት፣ ሰላም ጤና ነችሆይ ከፋቶይ ደስ አላት ማነው ከልጆቿ በጎ የሚመኝላት ከስቃይ እንድድን ዓለም የሁሉና። አይ አባባ ተስፋዬ አንተ የዛሬ ስድስት ዓመት በዘጠና ሶስት ዓመት እድሜህ በሞት ከተለየህን በኋላ እንኳ ዓለም ከጦርነት አልተላቀቀችም ዛሬም በዋናነት ራሽያና ዩክሬን ጦርነት ላይ ናቸው። አለማችን ተረጋግታ በሰላም እንዳትኖር የሰው ህይወት እንዲጠፋ፣ ሀብትና ንብረት እንዲወድም፣ ስደትና መፈናቀል እንዲበራከት በዚሁ ላይ ስቆዝም ነው የሰነበትኩት። በነገራችን ላይ ኢትዮጵያም ሰላሟን ካጣች ቆይታለች። ገና አልተረጋጋችም። እርግጥም አባባ ተስፋዬ ከላይ ሆኖ ወደ ታች እንዳለው አለም እንዴት ሰነበተች ብሎ ቢጠይቅ ሊገርመን አይገባም። እንደውም በተዋህዶ ሃይማኖት አስተምህሮ ሙታን ለህያዋን፣ ህያዋን ለሙታን ይጸልያሉ ይባላልና አባባ ተስፋዬ ከሞተ ከስድስት ዓመት በኋላ እንደገና ዛሬ ለመሆኑ ዓለም እንዴት ሰነበተች ብሎ ቢጠይቅ በእርግጥም የሚያስደንቅ ላይሆን ይችላል። ቀንን አያውቁ ተካስ ዛሬ ሰኔ 18 ቀን ነው 2015። 46 ዓመት ወደኋላ ልመልሳችሁ። የኢትዮ ሶማሊያ ጦርነት የተካሄደው የዛሬ 46 ዓመት ነበር። 300 ሺህ ያህል ሰራዊት ተነስ፣ ታጠቅ፣ ዝመት ተብሎ ሰኔ 18 ቀን 1969 ዓ ም የዛሬ 46 ዓመት ሶስት ወር ውስጥ ተዘጋጅቶ የቀረበው ዓለም በወቅቱ በዚህ ምክንያት እጅግ ተደምሞ እንደነበረ እናስታውሳለን። እንደውም የሰልፉን ትሪቲ ሲያዩ የውጭ ሀገር ዲፕሎማቶች አላመኑም። ሰራዊቱ የሚመጣው ዋናው መንገድ ከአስኮ መስመር ከአቡነ ጴጥሮስ ሳይሆን ላይኛውን ከድሮ ስጋ ሜዳ ከኋላው ታጠቅ ጦር ሰፈር በኦልድ ኤርፖርት በኩል ስለነበረ በዛ በኩል እየመጣ እየተመመ አብዮታ አደባባይ በመሪው ፊት ሲያልፍ እንደገና ተመላልሶ የሚመጣው መጠነኛ ሰራዊት ነው እንጂ በእርግጥም 300 ሺህ ሰራዊት አይደለም ብለው ስለተጠራጠሩ መንግስት ራሱ ወታደራዊ መንግስት የጦር ሄሊኮፕተሮችን አዘጋጅቶ ከዲፕሎማቶቹ መካከል ዋና ዋናዎቹ በአየር ላይ ሁኔታውን እንዲከታተሉና ሰራዊቱ በቀጥታ ከታጠቅ ጦር ሰፈር ተነስቶ በሌላ ቦታ ላይ እንደከተተ ሶስት መቶ ሺሁንም ሰራዊት ለማየት የቻሉበት አጋጣሚ ነበር። ልክ የዛሬ አርባ ስድስት ዓመት። ይህ ነው ምኞቴ፣ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ እለቱን እንደው ለማስታወስ ብዬ ነው ይህንን ነገር ያነሳሁት። አባባ ተስፋዬ አንቻለም አንቻለም ይላታል፣ አለምን እንደገና ሲጠይቃት፣ ወደኋላ ልመለስና ለነገሩ እኮ አለምም ራሷ ሳትንደላቀቅብን አልቀረችም። አባባ ተስፋዬ ይህንን የሚያወሳ ዘፈን ነበረው። በዚሁ ዝግጅት የላ ብቃ ደህና አምሹ

ንጉሴን ለዝግጅቱ እናመሰግናለን። ዝግጅታችንን ከመቋጨታችን አስቀድሞ አድማጮች ከመጪው የራዲዮ መጽሔት እንግዶቻችን አንዷን እናስተዋውቃችሁ። ወጣት ገጣሚና ደራሲ ገነት ወንድሙ ትዝታን ሳስታምም በሚል ርዕስ ለንባብ ካበቃችው አዲስ የአጫጭር ታሪኮች ስብስብ መድብለዋ ጋር በመጪው ፕሮግራማችን ብቅ ትላለች። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳ ነውን ታዲያ በዚሁ መቋጠታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም፣ የስልክ ቁጥራችን 2022059942፣ የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅታየንን በዚሁ ተሰናበትን። ሰላም ደህና ደሩ። but I said nobility, but I said nobility, but I said but I love barugai I i love i